ጥያቄ ሶስት ሽያጭና ግብይቶች ብይናቸው ምንድን ነው? መልስ፦ በመሰረቱ ሁሉም ሽያጭና ግብይቶች የላቀው አላህ ከከለከላቸው አንዳንድ አንድ አይነቶቹ በስተቀር ሁሉም የተፈቀዱ ናቸው። የላቀው አላህ እንዲህ ብሏል፦ ወአሐለ አላሁ አልበይዐ ወሐረመ ሪባ። መሸጥን አላህ ፈቅዷል፣ አራጣንም እርም አድርጓል። ሱረቱል በቀራ ሁለት መቶ ሰባ አምስት